ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። ጤና ስትልኝ ክብራትና ክብራን እንደምናመሻችው ዛሬ ቅዳሜ መስከረም አራት ቀን 2017 ዓ ምት ነው። እንኳን ለአዲሱ ዓመት አደረሳችሁ። ሳስተናገዳችሁ የማመሻውን ቪዲዮ ልነኝ። ፕሮግራሙን የምታቀናብርልን ብርሃን ኃይሉ። ዛሬ ምሽት የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚደንቱ በህገ ወጥ የሰዎች ዝውውር መከሰሳቸውን እየተመለከተ ጥንቅር ይዘናል። በአሜሪካው ምርጫ ደግሞ በምክትል ፕሬዚደንት ካምላ ሄሪስና በቀድሞው ፕሬዚደንት ዶናልድ ትራምፕ መካከል ባለፈው ማክሰኞ ስለተደረገው ፕሬዝደንታዊ ክርክርን በተመለከተ ትንተና ይኖረናል። እነዚህና ሌሎችንም ጥንቅሮች ይዘን ወደ እናንተ ቀርበናል። አሁን በቅድሚያ ወደ ዓለም ዜናው ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያ ከሶማሊላንድ ጋር በገባችው ውል ከቀጠለች ኢትዮጵያ ውስጥ የሚዋጉ አማጽያንን መደገፍ እጀምራለሁ ስትል ሶማሊያ አስጠነቀቀች። የኢትዮጵያ መንግስት ከሶማሊላንድ ጋር የተፈራረመውን ስምምነት ተግባራዊ ለማድረግ በያዘው ጥረት የሚገፋ ከሆነ ሀገራቸው ኢትዮጵያ ውስጥ በመዋጋት ላይ ያሉ አማጽያንን መደገፍ ትጀምራለች ሲሉ የሶማሊያው የውጭ ጉዳይ ሚኒስትር ተናገሩ። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞዓሊም ፊቂ ይህንን ያሉት ዩኒቨርሳል ከተሰኘ የሀገር ውስጥ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ ነው። ኢትዮጵያ ውስጥ ያሉ የታጠቁ አማጽያንን አሊያም የኢትዮጵያ መንግስትን የሚታገሉ ወገኖችን መደገፍ የሚለው አማራጭ ለሶማሊያ ክፍት የሆነ በር ነው ብለዋል። ከዚያም ደረጃ ላይ አልደረስንም ያሉት የሶማሊያው ሚኒስትር አያይዘው አሁንም መፍትሄ ያለው የሚል ተስፋ አለ። ነገር ግን ኢትዮጵያ በጀመረችው የምትገፋ ከሆነ ከአማጽያኑ ጋር ግንኙነት መፍጠር፣ እነሱን ማነጋገሩና ከጎናቸው አብሮ መቆም ትክክለኛና ለእኛ ክፍት የሆነው አማራጭ ነው ብለዋል። ያ የሚሆነው ግን በ ጠበኝነትና ስምምነት የሚሉትን ነገር ለማስፈጸም በያዙት ጥረት ከቀጠሉ ነው ሲሉም እቅዳቸውን አብራርተዋል። የሶማሊያ መንግስት ከህወሀት ጋር ግንኙነት የመመስረት እቅድ ይኖረው እንደሆነ የተጠየቁት የሶማሊያው ሚኒስትር በተባለው ጉዳይ ዙሪያ መወያየታቸውን አምነው፣ ሆኖም በአሁን ሰዓት የኢትዮጵያ መውደቅ የሶማሊያም ሆነ የአፍሪካ ቀንድ ፍላጎት አይደለም። ነገር ግን እነሱ የሶማሊያን ተቃዋሚዎችና አስገንጣዮችን መደገፋቸውን እንዲሁም ከተዋዋላቸው ጋር ግንኙነታቸውን ከቀጠሉ እሱም አማራጫችን ይሆናል ሲሉ ምላሽ ሰጥተዋል። የሶማሊያ ውጭ ጉዳይ ሚኒስትር አስተያየትን የተቹት በአፍሪካ ህብረትና በመንግስታት ድርጅት የኢኮኖሚ ኮሚሽን የኢትዮጵያ ምክትል ቋሚ ተወካይ አቶ ነብዩ ተድላ በበኩላቸው ከባናዲር ግዛት የሞቃዲሾ ዙሪያ ፈቀቅ ያላለ ብቃት ያላቸው ስራ መስራት የማይችሉ የመንግስት ባለስልጣናት ተመስለው የተቀመጡ የአልሻባብ ተላላኪዎች በባዶ የብሔርተኝነት ስሜት ተሞልተው ሲናገሩ ማየት በጣም አስቂኝ ነው ሲሉ በኤክስ ማህበራዊ ገጻቸው ላይ አስፍረዋል። አክሎም እንዲህ ያለው ድርጊት ሶማሊያ በአመታት ያስመዘገበችውን እመርታ ገደል የሚከት ነው ብለውታል። ከዚህ ቀደም በታሪካቸው ሁለት ትላልቅ ጦርነቶችን ያስተናገዱት ኢትዮጵያና ሶማሊያ አንዳቸው ሌላውን የሚዋጋ አማጺ ቡድን የመደገፍ ታሪክም እንዳላቸው የሚታወስ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በእስራኤል በተተኮሰ ጥይት የሞተችው አሜሪካዊት ቀስቃሽ ተቀበረች። በእስራኤል ወታደር የተገደለችው የቱርክ አሜሪካዊ ማህበራዊ ቀስቃሽ ወዳጅና ቤተሰቦች የቀብር ስነስርዓት በፈጸሙበት በዛሬ ዕለት እስራኤል በማዕከላዊና ደቡባዊ ጋዛ በፈጸመችው የአየር ድብደባ ጥቃት ጥቃት በትንሹ 14 ሰዎች ሞተዋል። በጋዛ ከተማ በደረሰው የአየር ድብደባ ሦስት ሴቶችንና አራት ህፃናቶችን ጨምሮ 11 ሰዎች ያሉበት መኖሪያ ቤት ላይ ጥቃት የደረሰ ሲሆን፣ ሌላኛው ጥቃት ደግሞ በካህን ዩኒስ በጦርነት የተፈናቀሉ ፍልስጤማውያን መጠለያ ላይ ማረፉን የጋዛ ሲቪል መከላከያ ዛሬ ቅዳሜ አስታውቋል። የሲያትል ከተማ ነዋሪ የሆነችው የ26 ዓመቷ የአሜሪካና የቱርክ ጥምር ዜግነት ያላት ማህበራዊ ቀስቃሽ አይሴኑር ኢዝጊ በትውልድ መንደሯ ቱርክ ዲዲም በኤጂያን ባህር አካባቢ ተቀብራለች። የእስራኤል ጦር አይጊ በጎርጎሮሳውያኑ መስከረም 6 በተተኮሰ ጥይት የተገደለችው በዌስት ባንክ በነበረው የእስራኤል ጦር በተዘዋዋሪና ባለማወቅ በጥይት ተመታ ሊሆን ይችላል ሲል አስታውቋል። በመጨረሻም ሩሲያና ዩክሬን 206 እስረኞችን ተቀያየሩ። በተባበሩት አረብ ኤምሬቶች ሸምጋይነት የተካሄደውን ድርድር ተከትሎ ሩሲያና ዩክሬን ለሁለት ቀናት ባደረጉት ከፍተኛ የእስረኞች ልውውጥ እስከዛሬ ድረስ 26 እስረኞችን ተቀያይረዋል ስትል አረብ ኤምሬት አስታውቃለች። ፕሬዚዳንት ቮሎዲሚር ዘለንስኪ 82 ወታደሮች እና 21 የጦር ኃላፊዎችን ጨምሮ 103 ዩክሬናውያን ተመልሰዋል ያሉ ሲሆን፣ በሌላ በኩል የሩሲያ መከላከያ ደግሞ 103 ሩሲያን ወታደሮች በነሐሴ ወር ዩክሬኖች ድንገተኛ ጥቃት በፈጸሙባት ከርስክ ድንበር ላይ መቀያየራቸውን አስታውቋል። ዘለንስኪ በቴሌግራም የመልእክት መላላኪያ ላይ በተሳካ ሁኔታ ተጨማሪ 103 ተዋጊዎችን ከሩሲያ ይዞታ አስለቅቀን ወደ ዩክሬን አምጥተናል ብለዋል። አድማጮች ለምሽት ያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። የደን ገረመው ከዋሽንግተን ዲሲ ከዓለም ዜናው ተመልሰናል። ክብራትና ክብራን በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የቅዳሜ ምሽት ስርጭታችንን ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚዳንቱ በሕገ ወጥ የሰዎች ዝውውር ተከሰሱ የሚለው ቀዳሚው ጥንቅራችን ነው። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋራ በተገናኘ የሕገ ወጥ የሰዎች ዝውውር ክስ መስረትናል ሲሉ ጠበቆች ተናግረዋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ በተከሳሾቹ ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምፅ ገልጸዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስከሚጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ የባንክ አካውንቶች እንዳይንቀሳቀሱ፣ እንዲሁም በግንቦትና በሰኔ ወራት ጠቅላላ ጉባኤዎች የተላለፉ ውሳኔዎች እንዲታገዱ ተወስነዋል ሲሉም አስረድተዋል። የፕሬዝደንቱን ጨምሮ የተከሳሽን የኦሎምፒክ ኮሚቴውን አጭር ምላሽም አካተናል። ከከሳሽ ጠበቆች አንዱ አቶ ጳውሎስ ተሰማ ጉዳዩን አስመልክቶ በሰጡት አስተያየት ይጀምራል። አቶ ጳውሎስን ያነጋገራቸው ኬኔዲ አባተ ነው። ነው የሆነው እንግዲህ በዚህ በኦሎምፒክ ኮሚቴ አሰራር ቅሬታ ያደረባቸው የኛ ደንበኞች ወደ እኛ መጥተው የጥብቅና አገልግሎት ጠይቀውናል። ከእነዚህ ውስጥ የተወሰኑ ፌዴሬሽኖች የተመዘገቡ ፌዴሬሽኖች እና ታዋቂ ግለሰቡ ደግሞ ኃይሌ ገብረ ስላሴ አትሌት ገዛኛ አበራ፣ ቦክስ ፌዴሬሽን እና ሌሎችም የፌዴሬሽን ብሔራዊ ፌዴሬሽኖች ቅሬታቸውን ያላቸውን ማስረጃ እኛ ጋ ይዘው መጥተው የሕግ አገልግሎት ጠየቁን። ይሄ ደግሞ የስፖርት ጉዳይ ያው በባህሪ ለየት ያለ ስለሆነ ቀጥታ ወደ ንግን አንችልም፣ ምክንያቱም የራሱ ጥናት ይፈልጋል ጥናት ማድረግ ጀመርን እና በተከታታይ ለሀያ ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። እነዚህ ማስረጃዎች ከክልል ድረስ ሰዎች እየመጡ የሰነድ ማስረጃ ይዘው ይመጣሉ፣ ምስክርነት ይሰጣሉ። ከምንፈልገው በላይ በቃኝ እስክንል ድረስ ማስረጃዎች ግብአት አግኝተናል። እነዚህ ማስረጃዎች ስለ እውነት ከሆነ እኛም ባደረግነው ጥናት የመጡልን ማስረጃዎች እጅግ በጣም ደንግጠናል። የዚህን ያህል የፋይናንስ እንቅስቃሴ አለው ብለን ገምተንም አናውቅም። እኛ ኦሎምፒክ ስለዚህ እጅግ በጣም የሚገኘው ገንዘብ እጅግ በጣም ብዙ ነው። ከመንግስት ራሱ እስካሁን ከሁለት መቶ ሚሊዮን ብር በላይ ፈሰት ተደርጎለታል። ይሄ ገንዘብ ያው ኦዲቱም አልተደረገም እንዲሁም ደግሞ ከውጭ ከአኖካ፣ ከአዩሲ፣ ከአዲዳስ ካምፓኒ እጅግ በጣም ከፍተኛን ቁጥር ያለው በዶላር ገንዘብና በአይነት ደግሞ የስፖርት ትጥቆች በእግር ሁኔታ እነዚህን ሁሉ ኦዲት አላደረገም እና እየተቋም ከዛ ባሻገር ደግሞ በአሰራሩ ብዙ ክፍተቶች ያሉ ተደረጉ የተባሉትን ምርጫዎችን ተከትሎ ይደረግ የነበረው ጠቅላላ ጉባኤ ይደረግ የነበረው ቤት ላይ ተላልፎ ውሳኔዎች ከዚህ ከዓለም አቀፍ ሕግም ከስፖርትን ደግሞ የሚያስተዳድረው የባህልና ስፖርት ሚኒስቴር ከሚያወጣቸው መመሪያም ራሱ ከኦሎምፒክ መታያ ደንብም የሚቃረኑ ሆነውን ያገኘናቸው እንግዲህ እነዚህን አቤቷችንን አጠናክረን ያው በህጉ መሰረት የመጀመሪያ ስልጣን ያለው የመዝጋቢው አካል በባልና ስፖርት ሚኒስቴር ፍቃድ ፈጪ ፍቃድ ሰሩ የሚያግድ ስልጣን ስላለው ወደዛ ነው ይሄን ነው ና ለባልና ስፖርት ሚኒስቴር አስገባን። አቤቷችንን ህግ በሰጠው ስልጣን መሰረት እርምጃ እንዲወስድ ማለት ነው። ባልና ስፖርት ሚኒስቴር እግ ላለፉት አመታትም በላይ እንደሆነበት ነው የገለጸልን። ነገር ግን አሁን ባለ ሁኔታ በህጉ መሰረት እርምጃ እንደሚወስድ ገልጾልን በአስገባን አቤቷ መሰረት ምን ጠብቅ ጠብቅ ምንም መልስ የለም። እንግዲህ ለባህልና ስፖርት ሚኒስቴርም እርምን ጊዜ ገደብ ሊሚት አድርገን ድጋሜ ጻፍን ደብዳቤ። በዛ በሰጠነው ጊዜ ገደብ ውስጥ ምንም አይነት እንቅስቃሴም ሆነ ከዛ የሚወጣ መልስ አላገኘንም። በአካልም በጉዳዩ ላይ ለመወያየት ሚኒስቴሯ ድረስ ሄደን ነበረ። ሚኒስቴሯ በእንግዲህ ስራ ላይ ነው በሚል ሊያናገሩ ፈቃደኛ አልሆኑ። ከሚኒስትሯ ውጭ የስፖርት ዘርፍ የሚመለከተውን ክፍል ሰፊ ውይይት አድርገናል። ብዙ ነገሮችን ማስረጃ ሰጥተናል። ብዙ ውይይቶችን አድርገናል። ስለዚህ ስልጣን ያለው የመንግስት አካል እርምጃ ሊወስድ ስላልቻለ የመጀመሪያ ስልጣን ያለውን የመንግስት አካል ተከሳሽ ያድርገናል በፌደራል ከፍተኛ ፍርድ ቤት ስለዚህ ዋና ዋናዎቹ ህገ ወጥ የሰዎች ዝውውር ብለውኛል ሌላውስ አሁን ስልጣንን አቢዩዝ አድርገው በህገ ወጥ መንገድ ያንቀሳቀሱትን ገንዘብ አለ ነው ሌላው ክስ አዎ ስልጣንን ተጠቅመው ከውጭ ሀገር የመጣው ከመንግስት የፈሰስ ደረግላቸው ከሁለት መቶ ሚሊዮን ብር የሚበልጥ ገንዘብ የተረከቡትን ገንዘብ ኦዲት አላማስ ደረጋቸው ከመቼ ጀምሮ ማለት ነው ከቶኪዮ ኦሎምፒክ ጀምሮ ከቶኪዮ ኦሎምፒክ ጀምሮ እንዲሁም ደግሞ ከተለያዩ ገዚ ከአይኦሲ ከአኖካ እና ከአዲዳስ በዶላር የገባላቸውን ገንዘብ እሱም ከበመቶ ሺ የሚቆጠር በሚሊዮን የሚቆጠር ዶላር ነው በድምሩ ያንንም ገንዘብ ኦዲት እንዲያስደረጉ፣ ምክንያቱም የባህልና ስፖርት ሚኒስቴር ኦዲት እንዲያስደረጉ በደብዳቤ ጠየቋቸው። በደረጋ ጊዜ ኦዲት ለማስደረግ ፈቃደኛ አልሆኑም። እንዲሁም ደግሞ የፌዴራል ዋና የኦዲት ዋና መስሪያ ቤትም ኦዲት ለማስደረግ ሄደው ፈቃደኛ ሳይሆኑ በመቅረቱ መመለሱን ማስረጃ አግኝተናል። ስለዚህ በፍርድ ቤት ተገዶ ኦዲት እንዲያስደርግ ለመጣው ጉለት ደግሞ ኃላፊ ናቸው እንዲባሉ እና የተደረጉ የተባሉ ጠቅላላ ጉባኤዎች እና ደም መሻሻል እነሱም ጭምር ነው እንዲሻሩ፣ ውድቅ እንዲደረጉ ክስ የቀረበው ክሳችን ተጀመረ እንጂ አልቆመም። ግን አሁን ምርመራ ሂደቱ እየሰፋ ስለሆነ ተጨማሪ ተከሳሾችም ልንጨምር እንችላለን፣ ተጨማሪ ማስረጃም ልናቀርብ እንችላለን። እየሰፋ የሚሄድ ጉዳይ ነው የሚሆነው እና እንግዲህ ለዛሬ ያለው ይሄ ነው። ክሱ የቀረበበት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ክሱን አስመልክቶ ምላሽ ሰጥተዋል። ያነጋገራቸው ዘጋቢያችን እቢሳ ነጋሳ ነው። ሁማን ትራፊኪንግ ላይ ክስ ቀርቦባቸዋል፣ በተለይ የኦሎምፒክ ኮሚቴው እና እንደዚሁም ደግሞ አንዳንድ አመራሮች እርሶንም ጨምሮ፣ ስለዚህ ጉዳይ ምን ይላሉ እርሶ? በጣም አስቀኝ ነገር ነው። በእውነት በጣም አዝናለሁ። አንደኛ የኢትዮጵያ ኦሎምፒክ ኮሚቴ በታሪኩም ሁማን ትራፊኪንግ ላይ ገብቶም አያውቅም። በኛ ዘመን ፓሪስ ኦሎምፒክ ድረስ ኃይሌ ከኛ ጋር ነው። ዛሬ እንደዚህ የኢትዮጵያ ኦሎምፒክ ኮሚቴን በዚህ ደረጃ የሚያዋርደው የሚያሳንሰው፣ አካቶ እንደዚህ ያሳደገውን ቤት ዝቅ አድርጎ ማን ትራፊኪንግ ላይ ኢትዮጵያ ኦሎምፒክ ኮሚቴ ይሰራል ብሎ መክሰሱም ማውራቱም ማስወራቱን ለራሱ ለኃይሌ ነው ፍረቱ፣ ለማንም አይደለም። በእውነት በጣም አዝንንበታል። የከሰሰው ክስ ምንም አይደለም። ምርጫ ትክክል አይደለም ትክክል ነው፣ ይሄ ምንም አይደለም። ሕግ የሚፈታው ጉዳይ ነው። የኢትዮጵያ ኦሎምፒክ ኮሚቴ ሂሳቡ ወዴት ይደረገ የሚለው ምንም ችግር የለውም። ግን ይሄ ሁሉ ያው ይሄም ቢሆን የተከበረው ፍርድ ቤት ሄደው የውሸት ቃለ መሐላ በኃይሌ ደረጃ አቅርቦ ለልጅ ለትውልድ የሚተላለፍ ስሙን ይዞ የሚያልፍ ነገር አቅርቦ ለተከበረ ፍርድ ቤት ማሳሳቱ የስፖርት ጉዳይ በኢትዮጵያ ኦሎምፒክ ኮሚቴ መተዳደሪያ ደንብ አንቀጽ ሰላሳ ስምንት መሰረት ወደ መደበኛ ፍርድ ቤት እንደማሄድ እያወቀ አብሮ ያጸደቀውን ደንብ ያንን ፍርድ ቤቱን አሳስቶ ሶስተኛ ወገን ኢንተረስት ያለበትን ፍርድ ቤቱ በሌለው ስልጣን ገብቶ እንዲሰራ ነው ይህን ነገር ያደረገው። በእጅግ እናዝናለን። ኃይሌ በዚህ ደረጃ አልጠበቅ ነው። ከሌሌ አባተንና ኤቢሳ ነጋሳን ለዘገባዎች እናመሰግናለን። ቀጣዩ ጥንቅር ደግሞ ወዲህ ወደ አሜሪካ መልሶን ባለፈው ማክሰኞ በምክትል ፕሬዚደንት ካሜላ ሃሪስ እና በቀድሞው ፕሬዚደንት ዶናልድ ትረምፕ መካከል ስለተደረገው ፕሬዚደንታዊ ክርክር ያስቃኘናል። በጉግል ሲጠበቅ የነበረው የአሜሪካ ፕሬዚደንታዊ የምርጫ ክርክር በትናንትናው ምሽት ተካሂዷል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚሁ ክርክር ሁለቱ እጭዎች ማለትም ምክትል ፕሬዚደንት ካመላ ሄሪስ እና የቀድሞ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጪ ፖሊሲያቸው ዙሪያ ተከራክረዋል። እንደሚከትለው ተጠናቅረዋል። ዶናልድ ትራምፕ እና ካምላ ሃሪስ ከትናንት ማታ በፊት በአካል ተገናኝተው አያውቁም። እናም ትናንት ኤቢሲ ኒውስ ቴሌቪዥን ባስተናገደውና ታዳሚ ባልተገኘበት ክርክር በሁለት ሜትር ርቀት ቆመው ሙግታቸውን አካሂደዋል። ክርክሩ በአስተናጋጁ ኤቢሲ ኒውስ እና በሌሎችም ጣቢያዎች በመጪው ምርጫ ድምጻቸውን እንደሚሰጡ ለሚጠበቁት በብዙ አስር ሚሊዮኖች የተቆጠሩ አሜሪካውያን ተላልፏል። ምክትል ፕሬዚደንት ካማላ ሃሪስ ከቀድሞ ፕሬዚደንት ዶናልድ ትራምፕ ለተሰነዘሩባቸው ትችቶች ምላሽ ሰጥተዋል። በዚያው መጠንም ፕሬዚደንት ጆ ባይደን ከፕሬዚደንታዊ ምርጫው ራሳቸውን ካገለሉ ወዲህ ራሳቸው የሚከተሏቸውን አቅጣጫዎች በተመለከተ በቀጥታ ለመራጩ ሕዝብ በማስረዳት ተናግረዋል። እኔ እንግዲህ ጆ ባይደን አደለሁም፣ በእርግጥም ደግሞ ዶናልድ ትራምፕም አደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ይዤን የቀረብኩት የእንችላለን እምነት ሰንቄን የመጣሁት ሁሌም የአሜሪካንን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ። ዶናልድ ትራምፕ በበኩላቸው ማርክሲስት ሲሉ የጠሯቸውን ካማላ ሃሪስን ፍልሰተኞች በብዛት ወደ ዩናይትድ ስቴትስ እንዲጎርፉ አድርገዋል ብለው ወንጅለዋቸዋል። የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል። ከዚህም ሌላ ትራምፕ ካለማስረጃ ካመላ ሃሪስን ሩሲያ ዩክሬን ላይ ወረራ በመክፈቷ፣ ጋዛ ላይ እየተካሄደ ባለው ጦርነትም ተጠያቂ አድርገዋቸዋል። እስራኤልን ይጠሏታል። በዚያው ልክ ደግሞ በራሳቸው መንገድ አረቦችንም ይጠላሉ። ምክንያቱም ጠቅላላ አካባቢው ሊወድም ነው። አረቦች፣ አይሁዶች፣ እስራኤል እስራኤል ልጠፋ ነው። ዶናልድ ትራምፕ ፕሬዝደንታዊ ክርክር ሲያደርጉ የትናንቱ ሰባተኛ ጊዜያቸው ሲሆን ለካመላ ሀሪስ ግን የትናንት ማታው የመጀመሪያቸው ነው። የሪፐብሊካን ፓርቲውን እጩ ወደ ዋይት ሀውስ መመለስ የማይገባቸው ብቁ ያልሆኑ ያሏቸው ካመላ ሀሪስ ይህን ትራምፕ ከሚያደንቋቸው አምባገነኖች በስተቀር የዓለም መሪዎች የሚስማሙበት ነው ብለዋል። You adore strong men instead of caring about democracy. እርሶ ዴሞክራሲ መውደር ሲገባው የሚወዱትና የሚያከብሩት ግን አምባገነኖችን ነው። ክርክሩን እየተከታተሉ ከጋዜጠኞች ጋር ተቀምጠው ትንታኔ ሲሰጡ የነበሩ ኮንግረስማን ባይረን ዶናልድስን የመሳሰሉ የዶናልድ ትራምፕ ደጋፊዎች በበኩላቸው ሃሪስን ፕሬዚደንት ቢሆኑ ምን አይነት ስራ እንደሚሰሩ በደንብ ለማስረዳት አልቻሉም ብለዋቸዋል። Kamala Harris all she did was attack him. She didn't talk about the policies. She didn't talk about her differentiations between her and the Biden administration when Afghanistan came up. What is Kamala Harris ፖሊሲዎችን በሚመለከት ምንም አልተናገሩም። ከባይደን አስተዳደር ጋር በምን እንደሚለዩ አልተናገሩም። የአፍጋኒስታን ጉዳይ ሲነሳ ምን አሉ? ምንም። ከትናንት ማታው ሙግት በፊት በተካሄደ የሕዝብ አስተያየት ግምገማ ከተጠየቁ መራጮች መካከል አንድ ሶስተኛ ገደማ የሚሆኑቱ ትራምፕን ለምደናቸዋል። ስለ ካማላ ሀሪስ ግን የበለጠ ማወቅ ያስፈልገናል ብለዋል። የትናንትናው ክርክር በሁለቱ መካከል ያለውን ልዩነት ፍንትው አድርጎ አሳይቷል ሲሉ ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ኮንግረስማን ቴድ ሊዩ ተናግረዋል። ካማላ ሀሪስ አቀራረባቸው ፕሬዚደንታዊ ነበር። ዶናልድ ትረምፕ ግን ግራ የሚያጋቡ ነበሩ የሚናገሩትም የተምታታ ነበር። ዶናልድ ትራምፕና ካመላ ሃሪስ ከምርጫው ቀን በፊት ሌላ ሙግት የማያደርጉ ከሆነ ቀጣዩ ፕሬዚደንት ማን እንደሚሆን እንደሚወስኑ በሚጠበቁት በሰባቱ ስዊንግ ስቴትስ በሚባሉት ግዛቶች ድምፃቸውን ለማን እንደሚሰጡ እስካሁን ያልወሰኑ በንጽጽር ጥቂት መራጮችን ለመሳብ የትናንቱ ክርክር ትልቅ አጋጣሚ ሆኖላቸው አምሽቷል። ምክትል ፕሬዚደንት ካምላ ሄሪስ እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዚደንታዊ ክርክር ባለፈው ማክሰኞ ፊላደልፊያ በሚገኘው ብሔራዊ የሕገ መንግስት ማዕከል አካሂደዋል። ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዚዳንቷ ካምላ ሄሪስ ሲሉ ራሳቸውን ለትራምፕ አስተዋውቀዋል። ጥሩ ክርክር ይኑረን ሲሉም አክለዋል። ለሰላምታው ምላሽ የሰጡት ትረምፕም በበኩላቸው ስላየውሽ ደስ ብሎኛል፣ መልካም ጊዜ ሲሉ አክለዋል። ባለፈው ሰኔ ትራምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል። ካመላ ሀሪስ በትራምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓውያን አቆጣጠር 2020 የተደረገውን ምርጫ ውጤት ትረምፕ ባለመቀበላቸው ትችት ሲሰነዝሩ፣ ትረምፕ በበኩላቸው ካማላ ሄሪስ በምክትል ፕሬዚደንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሀሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሀመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዴሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክቶ ያላቸውን ጠቅላላ አስተያየት ይነግሩናል። ፓሜላ አይሪስ የአሁኑ ምክትል ፕሬዚደንት ናት። እሷ ስራዋ የነበረው አንደኛ ከፕሬዚደንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል፣ በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት። ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ ወሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉት ከአስራ አንድ ሚሊዮን በላይ ኢሚግረንት ይዤ ሪፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ حسابون كانت مجرد ترامب يكون هناك مجرد ان يكون هناك ان يكون هناك ان በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ሕዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ። ወደ አሜሪካ የሚገቡ ሕገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩ ትራምፕ ተከታዩን ሲሉም ተደምጠዋል በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትረምፕ ማስረጃ ሳያቀርቡ ተከታዩን ክስ በካሜላ ሄሪስ ላይ አሰምተዋል። እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን ነው የሚከተለው አረቦች፣ አይሁዶች፣ እስራኤል እስራኤል ትጠፋለች። መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ለባን ስዩም ክርክሩን በተመለከተ አጠቃላይ ሀሳባቸውን አካፍለውናል። ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት አገንስት ዋን ነበረ ማለት ነው። ሶስቱም ነው ከዳኖልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግብሸት እንዳልከው ይሄ ነው ኮር የሆነ ጥያቄዎች እና በዛ ደግሞ የኢሚግሬሽን ማለት ነው እና ትናንትና በደንብ አድርጎ እሷን መበርበር ነበረ። በአሁን ሰው ለምን እስካሁን ምንም አይነት አቋም አልታየባትም። ግን ትናንትና በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው ከነሱ ራሹ ፋክት ቸክ ለሱ እያደረጉ ነበረ ማለት ዳናል ትራምፕና። በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ በጠንካራ አሸናፊ የሆነ የወጣ ሰው የለም። ለምን ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ጋዜጠኞች አልመሰሉም። ትናንትና አክቲቪስቱ ነው የመሰሉ ጋዜጠኞቹ አንዳንድ በመሰረቱ አሁን ኔከርሶ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት ያሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካሜላ ሄሪስ ለሶስት ሆነው ነው ትረምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን? ፎር ኤግዛምፕል ይሄ የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያደርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ የነበረ ይሄ ምን ብሎ ያለ ሆውስ እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው። መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት። ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በካማላ ሃሪስ የፕሮጀክት 2025 በሱ እኔ አባል አደለሁም ብሎ ስንቴ ተናግሯል። እሷ ያ አኪዜሽን በሱ ላይ ስታደረግ ገብቶ ያኔ አይ እንደዚህ እንደዚህ እኳ ብሎ ነበረ አደለሁም ብሎ ሪጀክት አርጎታል አላለም። ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም። በዚህ ጥያቄ እና በጣም በሚገርም ሁኔታ ትናንትና ከዚህ ብር የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው ግን ፕሩፍ አረገ ለምን ኤቢሲ ሁላችን ማየት እንዳቆም ማለት ነው። እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዚደንታዊ ውጪዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር መሀመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን። በኢኮኖሚ የመጀመሪያው ጥያቄ ነበር። ቫይስ ፕሬዚደንት ሄሪስ ኦፖርቹኒቲ ኢኮኖሚ የምትለው ነገር አመጣች ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው ቻንሱ አለው። እና የሆነ ስፔሲፊክም አምጥታለች ስድስት ሺህ ዶላር ቻይልድ ታክስ ክሬዲት ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። ሀምሳ ሺህ ብር ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ ትልቁ የእሱ ነገር ይህ ታሪፍና ቀረጥ እና ግብር ሰው ሁለቱን ለመታቀ ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ፣ ቀረጥ ቁርጥ አለው ሀገር ውስጥ ቀረጥ ቀንሳለሁ፣ ከውጭ ለሚገባ እቃ ደግሞ ቀረጥ ጨምራለሁ የሚል ነው። የእሱ የእሷ ደግሞ ትንሽ ለየት ይላል። አቦርሽን ላይ የእሷ አርጊመንት አንተ ነህ እነዚህ ወግ አጥባቂ ዳኞችን አንጥተ ሱፕሪም ኮርት ላይ አርገ ቨርሰስ ዌድ እንዲቀየር ያደረግከው ነው። እሷ የእሷ አርጊመንት እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ዌይድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይሄንን ትደግፊያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከአስራ አንድ ሚሊዮን በላይ ህገወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሀሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር። ብዙም የተሳካለት አይመስለኝም። ትናንትና አድርጎ አትሊስት አትሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ከማላ ሄሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው። ግን ይሄ ልምድ አይደለም በየቆኑ መውጣት እና በየቆኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየ ነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝነው ፓርት አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ የእሷ ምን እንደሆነ አናቅም እስካሁን የኢኮኖሚ ፖሊሲ የእሷም እንደሆነ አናቅም። በመጨረሻ ላይ ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉም እድ ያለሹ ዩ ኬን ዱወት ራይት ና አሁን አሁን ማድረግ ምትችይው ስልጣኑ በእጅሽ ላይ ነው ያለው። ለምን አታደርጊው? ለምንድን ነው እንደ ውጭ እንደ ውጭ የሆነ ትራምፕ ማለት ነው ትራምፕ ስልጣን የለው ነው ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆና ቫይስ ፕሬዚደንት ሆና ልክ እኩል ለሱ ሁና ነው ኮምፕሌን የምታረጉ ያለችው። የኢኮኖሚ ጉዳይ ብለ፣ ኢሚግሬሽን ብለ፣ የቦርደር ክራይሲሱ ብለ፣ የኢንፍሌሽኑ ብለ እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። ሁለት ዓመት ደግሞ ሙሉ ሴኔት እና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔት ና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጠን እኩል፣ ይሄ ነገር እንደዚህ መሆን አለበት እንደዚህ መሆን አለበት ማለት ልክ አይመጣም ና እሱ ነው ያለው። እሱ ትናንትና له حزب روی ماین گیار کم اخون با بزشتو، of course، پول و کاملا شننفه چه به چو آنده دچو چو یه حزب ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚህ ጋር ያለው ባብል የሚባል አለ። እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል ይሄ አሁን በካማላ ሄሪስና በጆ ባይደን ዘመን የተመጣ ማለት ነው። እና ጋስ ፕራይስስ አሁንኳ ትንሽ ቀዝቀዝ እያሉ ነው፣ ግን ይሄን ሴ የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ አራት አመት የዋጋ ግብሾቱ በጣም በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀብታም ይሁን ድሀ ይሁን ሁሉ ሰው አይቶታል። እና ትናንትና በክሎዚንጉ አርጊመንት ይሄ ሁሉ ምድ ያለሹ አሁን እንሄድ ና፣ ወደ ዋሽንግተን ዲሲ አሁን አሁን ጀምሬ አሁን አሁን አድርጌ እኔ ወደ ቤት ሄድ ለእሱ መልስ አልነበረባት። ምንሽኬንድ ወት ራይት ና አሁን አሁን ማድረግ ትችላለች እሷ። የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሀን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር መሐመድ እና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል። ሁለቱም በተለይ ፓመላ ሀሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ፣ ትራምፕን ደግሞ ጎትታ ጎትታ ወጥመድ ውስጥ አስገባችሁ። በዚህ በክራውድ ሳይዝ ክረን ትራምፕ እንደምታውቀው ይሄ የክራውድ ሳይድ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይሄንን እንደ ኢሹ አድርጎ አያየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው? ውጥመድ እዛ ቁጭ አርጋለት ትረምፕ ራሊ ብትሄዱ ሰው ቶሎ ሄዶ እሱ ሳይጨርስ ይሄዳል ብላ ስትናገር ሄዶ እዛ ውስጥ ገባላትና ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝን ነው። እዛ ጋ መሄድ አልነበረበትም ግን እንደዚህን አይነት ነገሮች ነበሩ። ትረምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው። ምሽቱን አንድ ሰዓት ተኩል ያሳለፈው እሷ ደግሞ ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነጥላ እኔ ራሴን የቻል ራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። ሶ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች፣ ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምፅ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ፣ ኦሃዮ ውስጥ ኢሚግራንቶች ከሄቲ የመጡ ውሻና ድመት ይበላሉ፣ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ወሬ ነው። እና በሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛ ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄን እነዚህ እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው። ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትረምፕ ትረምፕ ነው። እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይሄን ነገር ሳይነግሩት ቀርቶ አይመስለኝም። ትረምፕ ትረምፕ ነው። ይነው ራሱን ሆኖ ነው የመጣው ቲንክ ራሱን የጎዳ ይመስለኛል። ትናንትና በጣም ቆንጆ ማታ ነበረ። ያው ለሀምሳ ቀን ያልተናገረችው ከማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማት ሆነናል። እና የሰማ ነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢንጀነራል ሁለቱም ካንዲዴት ሁለቱም በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው። ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ እድላቸው ባለፈው ማክሰኞ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ ሌሎች ደግሞ በስጋት። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። ቀሪውን ጊዜ የሚረከበው ዘና የምትሉበት ሳምንታዊ የሙዚቃ ቀና ነው። ጤና ይስጥልኝ፣ እንደምናመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት በጣም ዜማዎች የማስተናግዳችው እንግዲህ ወንዴ ነኝ። አብራችሁን ቆዩ። ሳሚኝና ልሞት ማይክል በላይነ በቅርቡ ከለቀቀው አዲስ ስብስብ ውስጥ ያገኘሁት ነው። አይኖችሽ በፍቅር የኔን የመልከ După când să zi la început Mi le Eu după de neita Răspund ca să vin Unde mi-a spus Să te ዳ ልሙት ማይክል በላይነህ ቀና ይቀጥላል ፎርነን ብሎንስ ዋትሳፕ ወይም ተደጋግሞ በሚሰማው አዝማቹ ዋትስ ጎይንግ ኦን የሚታወቅ በመላው ዓለም ተወዳጅ የሆነ ዜማ ነው። በ1990ዎቹ መጀመሪያ ላይ ፎር ናን ብሎንድስ በሚል በሚጠራ የሴቶች በአንድ የተለቀቀው ይህን ዘፈን በዓለም እየሆነ ያለውን የፖለቲካም ሆነ ሌላ ምስቅልቅል ሲያስጨንቃቸው የጸሐፉት እንደሆነ መሪ ዘፋኟ ሊንዳ ፔሪ በአንድ ወቅት ተናግራለች። ዋትስ ጎይንግ ኦን What's going on? ጆርጅ ማይክል ኬርለስ ዌስፐር። ጆርጅ ማይክል በአሳተመው መጽሐፍ የዜማው ሐሳብ የመጣው ከግል ገጠመኙ ሲሆን ጸጸቱን ለመግለጽ እንደሆነም ተናግሯል። ሙሉ ዜማውን ገና በ17 ዓመቱ በአንድ የከተማ አውቶቡስ ላይ ተሳፍሮ ወደ ሥራ እየሄደ ሳለ እንደጻፈውና አብዛኛውን ጊዜ ሙዚቃን የሚጽፈው በጉዞ ላይ ሳለ እንደሆነ ጆርጅ ተናግረዋል። የአስራ ሰባት ዓመቱ በአንድ ቡና ቤት በዲጄነት ሲሠራ ሳለ በፍቅረኛው ላይ ሌላ መደረቡ በኋላ የፈጠረበት ጸጸት ለዘፈኑ መደረስ ምክንያት እንደሆነ ጆርጅ ማይክል ተናግረዋል። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ የሚቀርብላችሁን የሙዚቃ ቀናት ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዳ ወልዴ ነኝ። አብራችሁን ይቆዩ። Dancing cheek to cheek, Frank Sinatra. Find the happiness I seek when we're out together, dancing cheek to cheek. Heaven, I'm in heaven, and the cares. and cheese. ፍሬድ አስቴር የተባለ ዘፋኝ ከሲናትራም እጅግ ቀደም ብሎ የተጫወተው ዜማ ነው። ጉንጩን ጉንጯ ላይ አድርገው መደነሱ ወደ ገነት የመግባት ያህል ነው እያሉ ይመስላል። ቃና ሲቀጥል የሐረር ወጣት ሚኒሊኮስ ናቸው። ከሚኒልክ የሐረር ወጣት ወደ ኤፍሬም ታምሩ ስንሻገር መድኃኒቴን እናገኛለን የምሰናበታችሁ በዚሁ ዜማ ነው ለሳምንት ቀጠሮ እናያዝ እንግዳ ወልዴ ነኝ ሰላም Gracias. ዙራትና ክብራን የቅዳሜ ምሽት ስርጭታችን በዚሁ ተፈጽመዋል። ፕሮግራሙን ያቀናበረችልን ብርሃን ኃይሉ፣ በምሽቱ ከተሳተፉ ባልደረቦች ጋር ሳስተናግዳቸው ያመሸሁት እንግዲህ ሊነኝ ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።